ማህደረ ዜና ወጣቱ የኢትዮጵያ ጠቅላይ ሚኒስትር ይላል ዘ ኢኮኖሚስት የተባለው የብሪታንያ ዕውቅ መጽሔት ዶክተር አብይ አህመድን ነው። ኢትዮጵያን ዲሞክራሲያዊ አደርጋለሁ ሲሉ ከልባቸው ነው። የስካሁኑ ጉዞ ግን ቀጠለ። የመጽሔቱ አጭር መጣጥፍ ባስፈሪ የጎሳ ግጭት የታጀበ ነው። ለምን፣ እንዴት እና ከእንግዲህስ ላፍታን ጠይቅ። የደርግ መንግስት ባለሥልጣናት ለሶሻሊስታዊ ጥሩ እርምጃቸው አብነት የሚጠቅሷቸው ሦስት ነገሮች ነበሩ። የመሬት ላራሹም የከተማ ቦታና ትርፍ ቤቶች፣ ትላልቅ ኢንዱስትሪናም የገንዘብ ተቋማትን መውረስ ወይም በያኔ ቋንቋ የሕዝብ ማድረግ ሶስቱን ድላቸውን ጧት ማታ እንደተናገሩ 17 ዓመት ገዙ። ኢህአዴጎችም መጀመሪያ ላይ አንድ ኋላም ሶስት እርምጃዎቻቸውን የጥሩ ስራቸው አብነት ያደርጉ ነበረ። የደርግ ስርዓትን ማስወገዳቸውን አንድ፣ የብሔር ብሔረሰቦች እኩልነት ማስረጻቸውን ሁለት፣ የምጣኔ ሀብት እድገት የሚሉት ሶስት ሁለቱም ስርዓቶች የየጠቃሚ እርምጃዎቻቸው ምሳሌ የሚያደርጓቸውን ጉዳዮች በእርግጥም ሰሩ አልሰሩም፣ የሰሩት ሕዝብን ጠቀመም ጎዳም፣ ለኢትዮጵያ ሕዝብ ከሰሩለት ይልቅ የሰሩበት በመብለጡ በህዝብ ግፊት ስርዓታቸው በየዘመኑ ፈርሷል። ዘ ኢኮኖሚስት እንደዘገበው ኢትዮጵያ ከሁለቱ ስርዓቶች በፊት አንድም ንጉሳዊ ሁለትም እንደ ሁለቱ ስርዓቶች አምባገነናዊ አገዛዞችን ወይም ደም አፋሳሽ አብዮትን እንጂ ዲሞክራሲያዊ ስርዓትን አታውቅም። እውነተኛ ዲሞክራሲያዊና ነጻ ስርዓት ለማስፈን አንድ ሁለት ማለት የጀመረው የጠቅላይ ሚኒስትር አብይ አህመድ መንግስት የፖለቲካ እስረኞችን ከመልቀቅ የመገናኛ ዘዴዎችን ነጻነት እስከ መፍቀድ ስደተኛ ተቃዋሚ ፖለቲከኞችን ከመጋበዝ፣ ከኤርትራ ጋር ሰላም እስከ ማውረድ የሚደርሱ የህዝብ ድጋፍ ያገኙ እርምጃዎችን ወስዷል። ኢትዮጵያ አሁን ያለችበት ፖለቲካዊ፣ ምጣኔ ሀብታዊ፣ ጎሳዊ፣ ማህበራዊ፣ ፍትሐዊ ቀውስ ግን ሀገሪቱን አቅጣጫ ጠቋሚ እንደሌላት መርከብ ከማዕበል ወጀቦም ከበረዶ ቋጥኝ ክምር እንዳያላጋት የአብይ መንግስትም እንደ ቀዳሚዎቹ ሁሉም ጅምር ምግባሩን እንደዘከረም እድሜ እንዳይቆጥር ነው የብዙዎቹ ስጋት። ታሳስ ማብቂያ በተሰናበተው በጎርጎሪያኖ 2018 ብዙ ህዝብ ከቤት ንብረቱ የተፈናቀለው በጦርነት በሚወድሙት ሶሪያ፣ የመን፣ ደቡብ ሱዳን ወይም ኮንጎ ዲሞክራቲክ ሪፑብሊክ አይደለም። አሸባሪ የሚባሉት አሸባብ፣ ቦኮ ሀራም ወይም ታሊባን በሸመቁባቸው ሶማሊያ፣ ናይጄሪያ ወይም አፍጋኒስታንም አይደለም። ኢንተርናል ዲስፕሌስመንት ሞኒተሪንግ ሴንተር አይዲኤምሲ በምህፃሩ እንደዘገበው ተስፋ ሰጪ ለውጥ በተጀመረባት የዛኑ ያክል የጎሳ ግጭት በናረባት ኢትዮጵያ እንጂ። ዓለም አቀፉ የተፈናቃዮች ጉዳይ አጥኚ ተቋም ባለፈው መስከረም እንደዘገበው በ2018 የመጀመሪያ ስድስት ወራት ውስጥ ብቻ ከ1.4 ሚሊዮን በላይ ኢትዮጵያዊ ተፈናቅሏል። ዩሮ ኒውስ ባለፈው ጥር እንደዘገበው ደግሞ ኢትዮጵያ ውስጥ ከ3 ሚሊዮን በላይ ሕዝብ ተፈናቅሏል። የጎሳ ግጭት፣ ግድያ፣ መፈናቀል አሁንም እንደቀጠለ ነው። አስጊ ሰብአዊ ቀውስ ይሉታል። የስብስብ ለሰብአዊ መብት በኢትዮጵያ ስራ አስኪያጅ የሬድ ኃይለማርያም። በሰብአዊ መብት ድርጅቶችም ይሁን በዓለም አቀፍ ማህበረሰቡ ዘንድ ትልቅ ስጋት የፈጠረ ነገር ነው። በደንብ እንደገለጽከው ባለፉት ሀያ ሰባት አመታት የመንግስት ባለስልጣናት የመንግስት ታጣቂዎች ነበሩ በቀጥታ ሰዎችን በመግደል በማፈናቀል እና ሌሎች የመብት ጥሰትን የሚያስከትሉ ስራዎችን በቀጥታ ይወስዱ የነበሩት አሁን ደግሞ በዚህ በአንድ አመት ሀገራችን ውስጥ መንግስት ሰብአዊ መብት በቀጥታ ከመጣስ የታቀበ ስርዓት በመሆኑ በአንድ ወገን ይመሰገናል። ሁለተኛ ነገር ሰብአዊ መብት እንዳይጣስ መከላከል፣ መጠበቅ የሚገባውን ግዴታ ግን አልተወጣም። የኢትዮጵያ ብሔራዊ የመግባባት የአንድነትና የሰላም ማህበር ስራ አስኪያጅ አቶ ብርሃኑ ፋንታሁን እንደሚሉት ደግሞ ከለውጡ ማግስት ጀምሮ ኢትዮጵያ ውስጥ የተከሰተው የጎሳ ግጭትና ግድያም ዘግናኝ መልክና ባህሪም አለው። አንገት መቅላት ምን ማድረግ፣ የተለያዩ አደጋዎችን የማድረስ በተለይ በዚህ በኢትዮ ሶማሌና የኦሮሚያ ህዝብ ችግር በዛ በነበረው እዚህም ደግሞ አዲስ አበባ ዙሪያ እንዲህ አይነት እርምጃ ነጻ እርምጃዎች ይወሰዱ ነበር። ይሄ ይሄ የሰቅጣጭ ሁኔታዎች በሀገራችን ታሪክ የመጀመሪያ ነው። ከጎንደር እስከ ጋምቤላ፣ ከኦጋዴን እስከ በኒሻንጉል፣ ከሞያሌ እስከ ራያ ከቡራዩ እስከ ጌዲኦ ሌላም ስፍራ የተፈጸመውን ግፍ በደል ለማጣራት እንኳን እስካሁን አልተቻለም። ምክንያቱ እንደዚህ ቀደሙ ማዕከላዊ መንግስት ስለከለከል አይደለም፣ ገለልተኛ አጣሪዎች ጥቃት ይደርስብናል በሚል ፍርሃት ወደ የአካባቢዎቹ መጓዝ ባለመቻላቸው እንጂ። የአስጊው ጠብ፣ ግጭት፣ ግድያ ሰበብ ደግሞ ብዙዎች እንደሚሉት ብዙ ነው። አቶ ያሬድ ሶስቱን ይጠቅሳሉ። ይሄ ሩል ኦፍ ሎው የሚሉት የህግ የበላይነት በሀገሪቷ ውስጥ ጠፍቷል። ሁለተኛ፣ የሀሳብ ልዩነቶቻችንን የምናስተነግድበት የዴሞክራሲያዊ ባህል አለመኖር፣ ሶስተኛው ደግሞ እነዚህ ተጽዕኖ ፈጣሪ የሆኑ ግለሰቦች በፖለቲካ ድርጅት ዙሪያ የተደራጁ ሃይሎች፣ የሃይማኖት ተቋማት፣ ሚዲያዎች ሳይቀር የሚያራግቧቸው የጥላቻ ንግግሮችን በአንድ ማህበረሰብ ላይ ታርጌት ያደረጉ ያነጣጠሩ ንግግሮች፣ አካላዊ ግጭቱን ያመጡት እነዚህ ነገሮች ናቸው። ኢትዮጵያ ውስጥ እንደ ጎርጎሪያኑ አቆጣጠር ከሁለት ሺ አስራ አምስት ጀምሮ ስምንት ሚሊዮን ህዝብ የዕለት ጉርስ የሚያገኘው ከውጭ በሚለመን ምጽዋት ነው። በዚህ ቁጥር ላይ ሶስት ሚሊዮን ተፈናቃዮች ተጨምረውበታል። አስራ አንድ ሚሊዮን በየስፍራው በተደረጉ ግጭቶች የሞተ የቆሰለውን እስካሁን በትክክል የቆጠረው የለም። አስጊ፣ ዘግናኝ ምናልባትም ሀገር አጥፊው ጠብ ግጭት፣ ግድያም አዲስ አበባ የታጨቁ ልሂቃንን ልብ የነካ አይመስልም። እንዲያውም የኢትዮጵያ ልሂቃን የተቃዋሚ ፖለቲከኛ የሆኑ የመንግስት ምሁር ይባሉ ተንታኝ ወይም ሌላ አንዳቸው ከሌላቸው እየተናቆሩ አስፈሪውን ግጭት እያጋጋሙት ነው። አምና የፈነጠቀው የዲሞክራሲ የነፃነት፣ የፍትህ ልማት፣ እድገት ተስፋ በርግጥ አልጠፋም፣ ግን መንምኗል። አቶ ፋንታሁን እንደሚሉት ደግሞ በጎ ተስፋ የፈነጠቀው ለውጥ ራሱ ተቀልብሷል። እንደ ሀገር ራሳቸውን ይዘው ቁጭ ያሉ ክልሎች አሉ። ለመንግስታት የማይታዘዙ ክልሎች አሉ። ወታደራዊ ኃይል የበላይነት የተደራጀው አሉ፣ ብሄረተኝነትን ብቻ የሚያቀነቅነው አሉ። ክልሎች ውስጥም እኮ ያለውን ግጭት እኮ በእነዚህ በኤሊቶች ነው ይህ ችግር የተፈጠረው እንጂ ማህበረሰብ ውስጥ አንዳችም አይነት ችግር የለም እ ዛሬ ለውጥ የሚለው ነገር ተቀልብሶ በራሳቸው በለውጡ መሪዎች ነው የተቀለበሰው ለማለት ያስደፍራል እና ከፍተኛ ስጋት ውስጥ ሀገር ያለችው ኢትዮጵያ ዛሬ ጋዜጠኛውን ከፖለቲከኛው፣ የመብት ተሟጋቹን ከጎሰኛው፣ የፖለቲካ አቀንቃኙን ከህግ ሙያተኛው ሌላው ቀርቶም የሃይማኖት ሰባኪውን ከጦረኛው መለየት የማይቻልባት ሀገር ሆናለች። የግራ አጋቢዎች ግራ አጋቢ ምድር። ይሄ አይነቱ መዘበራረቅ የጠቅላላ ያለንበት የማህበረሰብ ቀውስ ውጤት ነው። በፊት እንዲህ ያሉ ችግሮች ይታዩ የነበረው በመሪ ላይ የነበሩ ባለስልጣናት የግብርና ኤክስፐርትም የሕክምና ኤክስፐርትም የሁሉም ባለሙያ ባለቤቶች አድርገው ራሳቸውን በሚዲያ ላይ ይዘባርቁ ይናገሩ ነበር። አካ ተጠያቂነት ስለሌለ እና ያ በሽታ ቆይቶ ቆይቶ ስር እየሰደደ ተጎልጉሎ የወጣ ልቃቂት ጫፍና ውሉ ጠፍቶ ድብልቅልቅ ያለ የተራራመነት ነገር ፈጥሯል። እና ምሁር የምትለው ሰውዬ ተነስቶ ወይ ፖለቲከኛ ይሆናል ወይ ጋዜጠኛ ይሆናል። እና ትላንት ጋዜጠኛ ሆነ ያየኸው ሰውዬ ሌላ ነገር ሆኖ ታገኘዋለህ። እንዲህ አይነት ምስቅልቅሉ የወጣውበት ነገር የሚታየው የጠቅላላ ያለንበት የማህበረሰብ ቀውስ ነጸብራቅ ነው። ጠብ፣ ግጭት፣ ግድያውን ማስቆም ህግና ስርዓትን ማስከበር ይሁን ሙያዊ ስነምግባር፣ ኃላፊነት ወይም ተጠያቂነቱን ጥሶ ባሻው የሚዘባርቀውን ግለሰብ ወይም ቡድን አደብ ማስገዛት የትም ቦታ እንደሚሆነው የመንግስት ኃላፊነት ነው። መንግስት ያውም ከራሱ ህዝብም ከውጭም ድጋፍ ሞልቶ የተረፈው የኢትዮጵያ መንግስት አደገኛውን ግጭት ስርዓት አልበኝነትን ሆነ መንግስታዊ ያልሆኑ ልሂቃንን እርምጃም ሀይ ማለት ያልቻለበት ምክንያት ግን በርግጥ ያጠያይቃል። አንዳንዶች የጠቅላይ ሚኒስትር አብይ አህመድ መንግስት ማድረግ ያለበትን እንዳያደርግ በቅርብ ደጋፊዎቹ ታግቷል ወይም ተቀይዷል ይላሉ። አቅም የለውም ባዮችም ጥቂት አይደሉም። አቶ ፋንታሁን መንግስትንም ተቃዋሚ ፖለቲከኞችንም ተጠያቂ ያደርጋሉ። ሀገር አለ እንዴ እያሉም ይጠይቃሉ። ስለዚህ አሁን መንግስት ተወደደም ተጠላም ክፍት በሩ ማድረግ መቻል አለበት። በተለይ በተለይ ደግሞ የፖለቲካ ፓርቲዎች ውይይት ሁሌ ያከናውናሉ። ሀገር አለ ወይ? በየትኛው ህዝብ ላይ ነው እነሱ ውይይት የሚያከናውኑት? ስለዚህ እነዚህ የፖለቲካ ፓርቲዎች ሀገር ስትኖር እኮ ነው ስለዚህ ቼና ሀገር ሰላም ሊመጣበት የሚችልበትን ከመንግስት ጋር ተባብረው ከህዝብ ጋር ተባብረው የሰላም ስራዎችን መስራት መቻል ነበረባቸው። በእነዚህ ጉዳዮች ለመወያየት ሲገባ እነሱ በሌለ ሀገርና በሌለ ህዝብ ላይ ስለ ምርጫ ማሰብና የፖለቲካ ፓርቲዎች ውይይት ማድረግ ስለ ህዝብ ቆጠራ ማሰብ ሀገር አለ ወይ ነው ለመሆኑ? አቶ ያሬድ ግን ሁሉንም አይቀበሉትም። መንግስት እስካሁን ትዕግሥት አብዝቷል ወይም ዳተኛ ሆኗል ባይ ናቸው። ይሁንና ትዕግስቱም ሊያልቅ ይገባል። አቅም ስላጣ የሚለውን መቀበል ያስቸግረኛል። ምክንያቱም አሁንም ደህንነቱም ፖሊሱም መከላከያውን በመንግስት ስር ነው ያለው። ህግ የምታስከብረው ደግሞ በፀጥታ ኃይሎች ነው፣ እየደበደብክ ሳይሆን በአግባቡ የሚጠየቀውን እየጠየቅ ከዚህ በኋላ ወደ አቅም ወደ አቅም ማነስ ሊሄድ ይችላል። ትንሽ እንታገስ የሚለው ነገር ቀይ መስመሩን አልፏል እና እስካሁን ያለው ግን የመንግስት ወይ ዳተኝነት ነው ወይ ለነገሮቹ ትኩረት ያለ መስጠት ነው። አብዛኛው ኢትዮጵያዊ ሟርት እያለ የሚሸሸውን ግን ሁሌም አብሮት የሚኖረውን እውነት ጠየቅን። አንድ አሁን የሚታየው ግጭት፣ በየአካባቢው ያለው ስርዓት አልበኝነት፣ የመንግስት ድክመት ይሁን ዳተኝነት ኢትዮጵያን ይበታትናታል ብለው ይሰጋሉ። ስጋቱ አለ። ኢትዮጵያ ግን የቃል ኪዳን ሀገር ናት። ይህ ስጋት ግን ያው ዞሮ ዞሮ ተወደደም ተጠላም በዚህ ሁኔታ የሚገፋ አይነት ሁኔታ ከሆነ በአጭር ጊዜ ውስጥ ሌላዋ ሩዋንዳ ልትፈል ልትሆን እንደምትችል ምንም ጥርጣሬ የለንም። አቶ ፋንታውን ብርሃኑ ናቸው። ሁለት አቶ ያሬድ አጭር መልስ። ኢትዮጵያ ትፈርሳለች ብለው ይሰጋሉ። ኢትዮጵያ አትፈርስም፣ ግን ለመፍረስ የሚያሰጉ የሚባሉት ነገሮች ሁሉ ብዙ ዋጋ ያስከፍሏታል። ገደል ጫፍ ላይ እየደረሰች የምትመለስበት ሂደት ሁሉ ዋጋ ያስከፍላሉ። አሁንም ዋጋ እየከፈልን ነው። ተስፈኛ ናቸው። ዶክተር አብይ እውነተኛ ዲሞክራሲን ገቢር ካደረጉም ይላል መግቢያችን ላይ የጠቀስነው ዘኢኮኖሚስት መጽሔት፣ የቀጠናውን ፖለቲካዊ ልምድ መገለባበጥ ብቻ ሳይሆን የኢትዮጵያን የስካሁን የት ባህልም ጨርሶ ይለውጡታል አለ መጽሔቱ። ነጋሽ መሐመድ ነኝ። interesting man